Foreign Service Institute Amharic Basic Course Unit 11 Basic Sentences for Learning Mara Mamar Yimral Yimar Ziaveri Wale Mawal ይውላል እግዚአብሔር ይማርሽ እንደ ምን ዋልሻል ማዝ ተሻለ መሻል ይሻላል ተሻለው እግዚአብሔር ይመስገን ዛሬ ትንሽ ይሻለኛል በሽታ ምንድን በሽታሽ ምንድን ነው? ጉንፋን ይዞኝ ነበር። ጉንፋን ይዞኝ ነበር። ተሽሎሻል? አሁንስ ትንሽ ተሽሎሻል? መጥቶ መድኃኒት ተሽሎኛል። አዎ፣ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትችያለሽ? ቶሎ እፈልግ ነበር እስኪ ነግረኝ ድረስ ቶሎ ለመውጣት እፈልግ ነበር። ነገር ግን ሐኪሙ እስኪ ነግረኝ ድረስ መውጣት አልችልም። እሺ፣ እግዚአብሔር ማርሽ። ጠይቅሻለሁ። ፎርፍሎሬንስን፣ እግዚአብሔር ማርሽ። እንደምን ዋልሽ? አልማዝ፣ እግዚአብሔር ይመስገን፣ ዛሬ ትንሽ ይሻለኛል። በሽታሽ ምንድን ነው? ጉንፋን ይዞኝ ነበር። አሁንስ ትንሽ አዎ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትችያለሽ? ቶሎ ለመውጣት እፈልግ ነበር፣ ነገር ግን ሐኪሙ እስኪ ነግረኝ ድረስ መውጣት አልችልም። እሺ እግዚአብሔር ይማርሽ። ይጠይቅሻለሁ ፎር ኮምፕሬንሽን እግዚአብሔር ይማርሽ። እንደምን ዋልሽ አልማዝ? እግዚአብሔር ይመስገን ዛሬ ትንሽ ይሻለኛል። በሽታሽ ምንድን ነው? ጉንፋን ይዞኝ ነበር። አሁንስ ትንሽ ተሽሎሻል? አዎ ሐኪሙ መጥቶ መድኃኒት ከሰጠኝ በኋላ በጣም ተሽሎኛል። ከሐኪም ቤት መቼ መውጣት ትቼ ተሎ ለመውጣት እፈልግ ነበር፣ ነገር ግን ሐኪሙ እስኪ ነግረኝ ድረስ መውጣት አልችልም። እሺ እግዚአብሔር ይማረሽ፣ ጠይቅሻለሁ።